ጥያቄያቸው የማንነት እንጂ የልማት አይደለም ሲሉ በቅርቡ ከስር የተፈቱት የወልቃይት የአማራ ማንነት ጥያቄ አቅራቢ ኮሚቴ አባል አቶ አታላይ ዛፌ ለአሜሪካ ድምፅ ገለጡ። ጠቅላይ ሚኒስትር አብይ አህመድ ወደ መቀሌ ተጉዘው ከህዝብ ጋር ባደረጉት ውይይት ላይ የወልቃይትን የአድማጩ ጥያቄ የልማት መሆኑን በመናገራቸው አዝነናል ነው ያሉት። ሲዮን ግርማ ማምሻውን አቶ አታላይን አነጋግራ ተከታዩን አጠናቅራለች። አቶ አታላይ ዛፌ የወልቃይት የማንነት ጥያቄ አስተባባሪ ኮሚቴዎች አንዱ ኖት። በቅርቡ ነው ከእስር የተፈቱት። ከእስር ከተፈቱ በኋላ ቃለ ምልልስ ነበረውት ከኛ ጋር። ለዛሬ ደግሞ ፈቃደኛ ሆነው እናመሰግናለን። አጠር አድርገው እስቲ እራሶትን ያስተዋውቁልን። እኔ አካላዊ ዛፌ እባላለሁ። የተወለድኩበት ሀገር ወልቃይት ነው። ወልቃይት ብዙና አካባቢ ስለሚያካብል ካልል ወልቃይት ቃብቲያ አየሳ ኪዳነ ምሕረት ይባላል። ቀበሌ ገበሬ ማህበሩ እዛው ነው ተወልጌ ያደግኩት መራን ያደግኩት። አሁን እድሜ ወደ ሀምሳ ስድስት እየገባው ነው። አቶ አታላይ በጣም እናመሰግናለን። ዛሬ እንግዲህ ጋበዝኖት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ መቀሌ ተጉዘው ከመቀሌ ከተማ ነዋሪዎች ጋር ያለ ውይይት አድርገው ነበረ። በውይይቱ ጥያቄና መልሶችም ነበሩ። በዛ መካከል እንግዲህ ከተሳታፊዎች በተነሱ ጥያቄዎች ምላሽ በሚሰጡበት ወቅት የወልቃይትን ጉዳይ አንስተዋል። ወልቃይትን በተመለከተ ባለፈው ሁለት ዓመት ውስጥ በጣም በርካታ ጉዳዮች ተከስተዋል። በዛም ምክንያት ታስራችሁ ነበር፣ አሁን የተፈታችሁት እና እስቲ ጠቅላይ ሚኒስትሩ ይህንን በተመለከተ የተናገሩትን ላሰማዎት እና የእርሶን አስተያየት እንውሰድ። ከዲያስፖራ ጋር ተያይዞ የተነሳው ዲያስፖራ ጋር በተደጋጋሚ ለመወያየት እድል አግኝቻለሁ ከዚህ በፊት እውነት ኡነት የምነግራችሁ 99% ዲያስፖራ በጣም ሀገሩን የሚወድና የሚቆረቆር ነው። ትልቁ ችግር የዲያስፖራ የኢንፎርሜሽን ምንጭ ፌስቡክ ነው፣ ሶሻል ሚዲያ ነው። ከዛ ይሰማና እውነት ያለቀን መስሎት የተባላን መስሎት በዛ ስቃይ ውስጥ ባገኘው አጋጣሚ ሰላም ማውረር ሳይሆን ነዳጅ መጨመር ይሆናል ስራው ያ እንዲቀር እኔ የምመኘው ወልቀይት አካባቢ አርማጮ አካባቢ ያሉ በዚህም በዛም ያሉ ዲያስፖራዎች ወደ ሀገራቸው እንዲመጡ ነው። መጥተው እንዲያዩት ህዝቡን፣ የህዝቡን ኑሮ እንዲያዩት፣ የህዝቡን ችግር እንዲያዩት። ህዝቡ እያለ ያለው ትምህርት ቤት፣ ጤና ጣቢያ፣ መንገድ፣ መብራት፣ ከዚህ ውጭ ያለው አጀንዳ የህዝብ አጀንዳ አለመሆኑን ሲያውቁ፣ ብዙዎቹ ሳያውቁ የሚደናገሩት ከህዝብ ጋር ይሆናሉ የሚል እምነት አለኝ። መፍትሄው ምንድነው? መታችሁ ይሁን መታችሁ ህዝባችሁ ያለበትን። ይህ ህዝብ ህዝብ ነው የትግራይ ይሁን የአማራ ይሁን ለውጥ የለውም። የደላው ህዝብ በዚህም የለም በዚያም የለም። ሁለቱም ችግርተኛ ህዝቦች ናቸው። ሁለቱም ውሃ ጠማን እያሉ ያሉ ህዝቦች ናቸው። ይሄን ማገዝ ነው የሚፈለገው የሚያስፈልገው እንጂ ይሄን ማጣላት ተገቢ አይደለም። አቶ አታላይ እንደ ሰሙት ጠቅላይ ሚኒስትር ዶክተር አብይ አህመድ ካነሷቸው ጉዳዮች አንዱ የዲያስፖራ የመረጃ ምንጭ ማህበራዊ ሚዲያ ነው ብለዋል። ከዛ አስከትለው ያሉት የወልቃየትና የአርማጩን ጉዳይ በተመለከተ ብለዋል እና ለዲያስፖራውም ሆነ በአጠቃላይ ለህዝቡ የወልቃየትን ጉዳይ በተመለከተ የመረጃ ምንጩ ማህበራዊ ሚዲያ ነው። አመሰግናለሁ። የተከበሩ ጠቅላይ ሚኒስትር አብይ አህመድ ያቀረቡት ሀሳብ፣ በመጀመሪያ ክቡር ጠቅላይ ሚኒስትር የተመረጡት አገር ውስጥ ላለው ህዝብ ለመምራትና የአገር ውስጥ ያለው ህዝብ ለማነጋገር ያለውን ሁኔታ ለመረዳት ይመስለኛል። በመጀመሪያ መሆን የነበረበት እንደገና ይሄ በቢሮቸው ያለ በተለያዩ ጠቅላይ ሚኒስትር እንግዲህ ወደ ሶስት ጠቅላይ ሚኒስትር እንኳን ማውቃቸው ሰነዳችን እዛው ቢሮቸው እያለ እሱን አልፈው መጥተው ግን፣ አሁን ስለ ዲያስፖራ ነው እየተናገሩ ያለ የኢትዮጵያ ህዝብ እዚህ እየጮኸ ያለበት፣ የአማራው ህዝብ እየጮኸ ያለበት፣ የአድማጮ የወልቃይት ህዝብ እየጮኸ ያለበት ጉዳይ በግልጽ በሰነድ የተቀመጠ እኮ ነው። ስለዚህ የማህበራዊ ሚዲያ የፌስቡክ የምን የሚባለው ይሄ በየጊዜው አሁንም እነሱ ያሉት ይሁን ያላሉት ይሁን ይሄ ሊጻፍ ይችላል። ማህበራዊ ሚዲያም ምን ጊዜም ይናገራል ይሄ ተለመደ። አሁን የምናውቀው ነገር ነው። ነገር ግን የወልቃይት ጉዳይ ዛሬ የተጀመረ ፌስቡክ ሲጀመር የተጀመረ አይደለም። ሊረዱልን የሚገባው ከአስራ ዘጠኝ ሰባ ሁለት ዓመተ ምህረት ጀምሮ እስከ ሰማንያ ሦስት ከሰማንያ አራት ጀምሮ እስከ ሁለት ሺህ ስምንት በወልቃይት ህዝቡ ላይ ያለው በልዩነት እየደረሰ ያለው በህወሀት እየደረሰ ያለው በደል ወልቃይት ትግራይ ነው። አይደለንም። አማራ ነን ሕገ መንግስታዊ መብታችን በደንብ ይታይልን። ወልቃይትን ህዝብ ወርደው አነጋግረውት ከሆነ የወልቃይት ህዝብ ይሄን ብሎ ከሆነ ልማታዊ ጥያቄ የመልካም አስተዳደር ጥያቄ ሊሆን ይችላል። ህዝቡን ወርደው አይደለም እኛ እኛ የተወከል ነው እንኳ ህዝብ በሀምሳ ሺህ ህዝብ ድምፅ ተፈርሞ ተወክለን ማዕከላዊና ቅሊንጦ ታስረን የተፈታን ሰዎች ወኪሎቹ እያለን እኛን እሺ፣ ደግሞ አናስፈልግ ብለው ከሆነ አናስፈልግ ከሆነም የወልቃይትን ህዝብ ወርዶ መቼ ቀን አነጋግረውት ነው? የወልቃይት ህዝብ እኮ በዳያስፖራ ተወኩሎ አይደለም የሚኖረው። ዳያስፖራው ለራሱ ተሰዶ መኖሪያ አጦ ከሀገሩ ለቆ ተፈናቅሎ የኖረ ነው። አገሩን እየናፈቀ አገሩ መምጣት እየፈለገ ግን የእኛ መታሰር፣ የእኛ መታፈን፣ የእኛ መገደል፣ የእኛ መሰደድ፣ የእኛ መደብደብ እያየ እንዴት ብሎ ነው ወደ ሀገር ውስጥ የሚመጣው? አቶ አታላይ እንግዲህ እንዳሉት ጥያቄው እዛው ኢትዮጵያ ውስጥ ካለን እዛው ወልቃይት ካለንና ከወልቃይት ተወላጆች የቀረበ የተነሳ ጥያቄና ረጅም ጊዜ የሆነው ነው እንጂ ከዲያስፖራው ወደ እኛ የመጣ አይደለም። ነው ጠቅላይ ሚኒስትሩ አያይዘው ወደ ጥያቄው አይነት ደግሞ አያይዘዋል እንደሰሙትና ና የጥያቄው አይነት የማንነት ጥያቄ አይደለም። የጥያቄው አይነት የልማት ነው። የውሃ፣ የመንገድ፣ የመብላት ጥያቄ ነው። የመልማት ጥያቄ ነው። በሁለቱም አካባቢዎች ድህነት አለ እያሉ ነው። እንደዚህ አይነት ጥያቄዎች የሉም። እንደዚህ አይነት ጥያቄዎች ተያይዘው አልተነሱም። እንደዚህ አይነት ጥያቄ አልተነሳም። ያልተነሳበት መግቢያት በግልጽ ማስቀመጥ እችላለሁ። የወልቃይት ሕዝብ የአማራ ብሔርተኝነት የማንነት ጥያቄ አማራ ነን አማራ እያለም ታፍነናል በህወሓት ያለው ቀንበር ይነሳልን ይሄ አማራ አይደለህም ብሎ አሁን እየገረፉን እያሰሩን ያለ እሱ ይነሳልን ያለ እንጂ መንገድ፣ ጤና ጣቢያ ሌላው ነገር እኮ መላ ኢትዮጵያ ህዝብ የሚጠይቀው ጥያቄ እኮ ነው። ኖርማል ነው ወይስ እኛ ጭንቅላታችን ልክ አይደለም ማለት ነው? ይህን ስንጽፍ ስለ ማንነት ስንጽፍ ስለ ማንነት ህዝባችን ሲጠይቅ ማንነት ማለት መንገድ እኮ አይደለም። ማንነት ማለት አሁን መተንተን ባያስፈልግ እነሱ ህገ መንግስቱ በእጃቸው ነው ያለ አውጥተው ማየት ይችላሉ ስለዚህ ማንነት ከመንገድ ጋር አይያያዝም ከጤና ጣቢያ ጋር አይያያዝም ከሌላ ሌላ ትምህርት ቤት ጋር አይያያዝም እየተማረ እኮ ነው ያለ ህዝቡ ግን ሲማር ምንድን ነው እየተባለ ያለ አማርኛ አትማርም በትግርኛ ነው የምትማረው የምትጽፈው በትግርኛ ነው እየተባለ አማራ እያለ ሰርግ ሆኖ ለቅሶ ሆኖ መግለጽ የፈለገውን ማንነቱን በአማርኛ አትችልም ተብሎ ታፍኖ ተከልክሎ እየኖረ ነው ያለ። ማንነት ጥያቄና ወይም በእጃቸው ያለ ሰነድና አሁን የሚናገሩት ንግግር በምን አይነት አመለካከት በምን አይነት አስተሳሰብ ህዝቡን እየለኩትና እያዩት እንዳለ ለማንም አደለም፣ ይሄ ምቶ ለህሊናቸው ነው። ህሊና ራሱ ከሻሽ እኮ ነው። ምን ተናግረው ነው የሚተኙት? ምን ተናግረው ነው የሚያርፉት? ምን ተናግረው ነው የሚረኩት? ማንን ለማስደሰት ማንን ለማስከፋት ነው ይሄ የሚናገሩት? ይሄ እኮ ኢትዮጵያዊ በኢትዮጵያ ደረጃ አገር እየመሩ ህዝብ እየመሩ ያሉ ሰው እኮ ናቸው። ይሄ እኮ እንደ ግለሰብ እንደ እኔ እኮ አይደሉም። እኔ እኮ አንድ ተመሪ እኮ ነው አሁን የምናገረው። ነገር ግን እንደው ለሌላው ህጉንስ ይሻስቀምጠውታል በእጃቸው ነው ያለ ለይ ይሉኛል። ሰው ይሰማዋል፣ ይሄን ምን ይለዋል ህዝቡ ብለው ትንሽ እንደው ትንሽ አያስቡም። ዲያስፖራው ይጠየቅ እስኪ፣ እንገናኝና ይጠየቅ እስኪ ዲያስፖራው። የኢትዮጵያ ህዝብ ይስማው እስኪ ዲያስፖራው። እኛ ከሆነ ባልሆነ ነገር የቀሰቀስ ነው ወይ እሱ ከሆነ ባልሆነ መንገድ የቀሰቀሰን በምኖርበት ተወልደን ባደግንበት ሀገር መኖር አልቻልንም። በር ተሰብሮ እየታፈነ ያለ የወልቃይት ህዝብ ነው፣ የአርማጭሆ ህዝብ ነው። እየተወሰደ እየጠፋ ያለው የአርማጭሆ ህዝብ ነው። ምን ስላለ አማራ ነኝ፣ ወልቃይት አማራ ነው ስላለ። ያ ሁሉ በተለያየ ቦታ በአማራ ክልል ያለቀው የረገፈው ወጣት ምን ሲል ነው? ሲሰርቅና ሲቀጥፍ ጓኛ ሲኖታ እኳ አይደለም ወልቃይት አማራ ነው ስላለ ነው። እንጂ መንገድ አልተሰራም። ሌላ መንግስት ባጀት ይይዛል በሚያስፈልገው ጊዜ አጭርና ረጅም እቅድ ይዞ የሚሰራው ስራ እኮ ነው። እኮ ለኢትዮጵያ ህዝብ መነገር መቅረብ የማይገባው ለአንድ ቀበሌ እንኳ መቅረብ የማይገባው ንግግር እኮ ነው እየቀረበ ያለ ታላይ እንግዲህ አሁን ጠቅላይ ሚኒስትሩ ያሉት የህዝቡ ጥያቄ የልማት ጥያቄ ነው፣ የማንነት ጥያቄ አይደለም ነው። እርስዎ ደግሞ ብዙ የቆየንና በመንግስት መስሪያ ቤቶችም ጭምር በደብዳቤ ገብቶ የሚገኝ ጥያቄያችንን ነው እያሉ ነው። ይሄንን ሁኔታ ጠቅላይ ሚኒስትሩ እንዲረዱትና የእናንተን ሀሳብና የእሳቸውን ሀሳብ አገናኝቶ ለማስታረቅ ወደፊት ምን ቢደረግ ወይም ምን ሁኔታ ቢፈጠር ልንሰማ እንችላለን ይላሉ። እኛ የምንሰማው መጀመሪያ ለመስማት ዝግጁ የሆነ ልብ እንፈልጋለን። ከዛ በመቀጠል ፌዴሬሽን ምክር ቤት ሁለት ሺ ስምንት መጋቢት ሀያ ሰባት ቀን ለትግራይ መንግስት የወልቃይትና የጠገዴ የማንነት ጉዳይ ጥያቄው እንዲመለስ ወደ እናንተ መልሰነዋል ብሎ የጻፈው ደብዳቤ በእጃችን አለ፣ ማስረጃችን። አሁን ጠቅላይ ሚኒስትር እሱን አይተውታል አላዩትም? እሱ ተከድሎባቸዋል ወይስ ተገልጦ አይተውት እየካዱት ነው? ይሄ በዚህ ማስረጃዎቻችን ቢታዩ፣ ሰነዶቻችን ቢታዩ በፌዴሬሽን ምክር ቤት ብቻ አይደለም፣ ለጠቅላይ ሚኒስትር ቢሮ ጠቅላይ ሚኒስትር የነበር አቶ ኃይለማርያም ደሳለኝ እያሉ አስገብተናል። ኦሮሚያ ክልል ቢሮ እንኳን ወስደን አስገብተናል። ደቡብ ክልል ወስደን እዛው አዲስ አበባ የሚገኘው ቢሮቸው አስገብተናል። ብአዴን ለብአዴንም ባህር ዳር ወስደን አስገብተናል። መቀሌ ወስደን አስገብተናል። ሁመራ ወስደን አስገብተናል። ሰጥተናቸዋል። በእጃቸው ተቀብለው አይተውታል። ስለዚህ ይሄ ለማዳፈን መሞከር ማለት ምን ለማለት እንደፈለጉ አናውቅም። ስለዚህ ሰነዶቻችን፣ ማስረጃዎቻችን ናቸው የታሰርንበት ጉዳይ ማስረጃችን ነው። የሞቱት ወንድሞቻችን ማስረጃ ናቸው። የታሰሩት ወገኖቻችን እስካሁን ያልተፈቱ ማስረጃዎቻችን ናቸው እንጂ ዲያስፖራ ለእኛ ማስረጃ አይደለም። ሲመረው ሲከፋው ተሰዶ ከሀገር የወጣ ነው። በትክክል ማነጋገር ከፈለጉ እሱን እንደ ዲያስፖራ ያነጋግሩ እኛም ደግሞ እንደ ነዋሪ መታወቂያ ይዞ እንደሚኖር እንደ አንድ ዜጋ ብሔሩ እንደተነጠቀ ሰው በሀገራችን እያለን ኢትዮጵያዊ እስከማይመስለን ድረስ ራሳችን እያሰቃየን ያለውን ነገር ቀርበው ከእኛ ጋር መነጋገር የሚችሉ ከሆነ እንዲያው ለመቅረብ ያቀርቡን ከሆነ ቀረ በምነጋገር ዲያስፖራውን ለራሱ ያናግሩት፣ ሊፈልጉ ቀላቅለው ያናግሩት። ያኔ እንናገርና ሰነዳችን ይታይና ያሳልፍናቸው የጠፋው የሆነው ነገር ሁሉ ይታይና ከዛ በኋላ የሚሉትን ነገር ማለት ይችላሉ። ቀድሞ ወደዚህ ድምዳሜ መምጣታቸው ግን ለእኛ ቅር ብሎናል። አቶ አታላይ ዛፌ፣ እንግዲህ ካለን ሰዓት አንጻር እዚህ ላይ እናብቃና ከዚህ ቀደመ እናንተን ባነጋገርንበት ወቅት ወደ ጉዳዩ ላይ ከአሁን ድረስ ተመልሰን በውይይት አልመጣንም። ምክንያቱም በጣም ብዙ ወገኖችን በዚህ ጉዳይ ላይ አብረን እኩል ማነጋገር ስላለብን ለዛሬ እንግዲህ ጠቅላይ ሚኒስትሩ የሰጡት አስተያየት ላይ ተሞርክዘው አስተያየቶትን ስለሰጡን በጣም እናመሰግናለን። እግዜር ይስጥልን። አመሰግናለሁ።